የፖለቲካ ጥቅም ለማግኘት ከአክራሪዎች ጋር ተባብረዋል የተባሉ የፖለቲካ ኃይሎች ከድርጊታቸው እንዲታቀቡ፣ ወጣቶችም ስልጣን ፈላጊ ላሏቸው መሳሪያ እንዳይሆኑ ማሳሰቢያ ተሰጠ። ማሳሰቢያው የተሰማው የሃይማኖት ተቋማት ጉባኤ አዲስ አበባ መስቀል አደባባይ ላይ በጠራው ሰላማዊ ሰልፍ ነው። ዝርዝር ዘገባው በአብይ ርዕሳችን ይቀርባል። እንሆ ከየአቅጣጫው መጥቶ መስቀል አደባባይ ለተሰበሰቡ በመቶ ሺዎች ለሚቆጠረው ሕዝብ ንግግር ካሰሙት ሶስት ሰዎች መካከል በዋናነት ሰላማዊ ሰልፉን አዘጋጅቷል ከተባለው የአዲስ አበባ የሃይማኖት ተቋማት ጉባኤ ተወካዮች አንዱ ርዕሰ ደብር በሪሁን አራያ የሰላማዊ ሰልፉን ዓላማዎች ይዘርዝረዋል። የሃይማኖት አክራሪነትና ጽንፈኝነት በአሁኑ ጊዜ በኢትዮጵያ ሊያስከትል የሚችለውን ተጽዕኖ በመገመት መንግሥትና ሕዝብ በቂ ትኩረት እንዲሰጡት ማስገንዘብ የሰላማዊ ሰልፉ አንዱ ዓላማ መሆኑን ያወሱት ርዕሰ ደብር በሪሁን በአገሪቱ የሃይማኖቶች መተባበርና መቻቻል የቆየ ባህል መሆኑንም የማሳየ አንድ መድረክ ይህ ሰላማዊ ሰልፍ ነው ብለዋል። ይህንን መልካም ባህላዊ እሴትም ከትውልድ ወደ ትውልድ ተጠብቆ እንዲተላለፍ ማስገንዘብ አንዱ የሰላማዊ ሰልፉ ዓላማ እንደሆነ ጠቁመዋል። ይህ መልካም እሴታችን ለዓለም ህዝቦች የምናበረክተው ታላቅ ስጦታና ለህዝባችን ሰላምና ልማት ትልቅ ሀብት መሆኑ ለማስረጀጥና የመተባበርና የመቻቻል በሰላም አብሮ የመኖር እሴት ተጠብቆ ከትውልድ ወደ ትውልድ እንዲሸጋገር መጠበቅና መንከባከብ ኃላፊነታችን መሆኑን ማስገንዘብ ናቸው። አንዳንድ የሩቅና የቅርብ ጠላቶች ሀገር ውስጥ ካሉ ተኩላሽ ጋር ሆነውና ሃይማኖትን ሽፋን በማድረግ የሀገሪቱን የእድገት ግስጋሴ ለመግታት የሚያሴሩ አሉ ያሉት ሌላው የአዲስ አበባ የሃይማኖት ተቋማት ጉባኤ ተወካይ ዶክተር አህመድ አብዱራህማን ሴራቸው ግን በሃይማኖት ቤተሰቦች ርብርብ እንደሚከሽፍ ተናግረዋል። በእርሳቸው አባባል የዛሬው ወጣት የተወለደባት ኢትዮጵያ እንደ ቀድሞዋ ኢትዮጵያ ሙስሊሞች በሁለተኛ ዜግነት የሚታዩባት ሀገር እንዳልሆነ ተገንዝበው ለአንዳንድ የፖለቲካ ኃይሎች መጠቀሚያ እንዳይሆኑ አስጠንቅቀዋል። ሙሉ ሁኑ። የራሳቸውን ጉዳይ በእናንተ ለማስፈጸም የሚፈልጉትን በተለይም የቱም ፍጩው ዱቄቱን አንቺ እንደሚባለው አይነት የቱም ፍጩው ስልጣኑን ብቻ አምጪው የሚሉትን በጥንቃቄ እንድታዩቸውን መክራችኋለን። የአዲስ አበባ ከተማ ከንቲባ አቶ ድሪባ ኩማ ባደረጉት የመዝጊያ ንግግር ዛሬ በመላው ዓለም የሚታየውን በሃይማኖቶች መካከል የተፈጠረውን አለመቻቻልና አክራሪነት ወደ ኢትዮጵያ ለማስገባት የሚጥሩ የውጭና የውስጥ ኃይሎች አሉ ብለዋል። ስለሆነም የሕዝቡን ሰላምንና ደህንነት እንዲሁም የተጀመረውን የህዳሴ ጉዞ ለማስቀጠል መንግሥት ከሕዝቡ ጋር በመተባበር በእነዚህ ኃይሎች ላይ እርምጃ ይወስዳል ብለዋል። ከአክራሪነትና ጽንፈኝነት ድርጊቶች ለማትረፍ ይሰራሉ ላሏቸው የፖለቲካ ኃይሎችም ማሳሰቢያቸውን ሰጥተዋል። በሌላ በኩል አክራሪዎች በሚያደርጉት ህገወጥ እንቅስቃሴ በህዝባችን ሰላም ላይ ያለው የሚያስከትለውን አደጋ እየታወቀ ኃላፊነት በጎደለው አቋል አንዳንድ የፖለቲካ ትገኛ ስለ በማሰብ በተለያየ መንገድ አክራሪዎችን በመደገፍ የሚንቀሳቀስ የፖለቲካ ኃይሎች ከድርጊታቸው ሊቆጠቡ በዚህ ቪኦኤ ካናገራቸው አያሌ የሰላማዊ ሰልፉ ተሳታፊዎች አንዱ አቶ ቢሰጥ ተፈራ ለምን እንደመጡ ለቀረበላቸው ጥያቄ አክራሪነትን ልቃወም። ምን ማለት ነው አክራሪነት? ማለት አክራሪነት ማለት ጸረ ሽብርና ክርስቲያንና ሙስሊምን የሚያቃቅር ለሀገር ማይጠቅም ስለሆነ ይህን ልቃወም ነው የመጣውት እና አገራችን እንደ ድሮ አንድ ሆና በሰላም እንድትመራና ሰውም በሰላም እንዲገባ ሰራተኛውም ሰርቶ እንዲገባ ገበሬውም አርሶ እንዲያመርት ነው። ስለዚህ ከዛ ውጭ እኔ የምፈልገው ነገር የለኝም። ስለዚህ እንቅፋት ይሆነ ነገር አለ በእርሶ አስተያየት? አዎ ሊኖር ይችላል። እንቅፋት ማለት ከምንሰማውና ከምናየው ነው። ይሄ ተገቢ ያልሆነና የህዝብን አእምሮ የሚበጠብጥ ስለሆነ ነው። ምን ሰሙ? ምን አዩ? የሰማሁት ያው በየቦታው ሰላማዊ ሰዎችን ይገላሉ። ያልሆነ ጸረ ሽብርተኝነት ይነዛሉ፣ የህዝብን ስነ ልቦና ይረብሻሉ። በአጠቃላይ ይህ ነው። ከሁለት ዓመታት በፊት ጀምሮ ከዚህ በተለየ የሚሰማው የኢትዮጵያ ሙስሊም ህብረተሰብ ድምፅ ደግሞ መንግስት በሃይማኖታችን ጣልቃ በመግባት አህበሽ የተሰኘ አስተምሮ እንድንቀበል አስገድዶናል ይላል። በቅርቡ የተመሠረተው መጅሊስም ከአብዛኛው ህዝበ ሙስሊም ፈቃድ ውጭ በመንግሥት አስገዳጅነት የተፈጸመ እንደሆነ በአጽንኦት ይገልጻል። በአሁኑ ወቅት በአሸባሪነት ወንጀል ተከስሰው ጉዳያቸው በፍርድ ቤት እየታየ የሚገኘው የሙስሊም ህብረተሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላትና ሌሎችም ተከሳሾች እንዲፈቱ ከመጠየቁም በላይ ጥያቄው ሰላማዊና ከጽንፈኝነት ከአክራሪነትም ሆነ ከሽብርተኝነት ጋር ምንም እንደማይገናኝ የዚህ ንቅናቄ አባላት ደጋግሞ ይናገራሉ። ከአክራሪነት ጋር ተባብረዋል በሚል በመንግሥት የሚከሰሱት ብዙ የኢትዮጵያ ተቃዋሚ ፓርቲዎችም አክራሪነትንም ሆነ ሽብርተኝነትን እንደሚቃወሙ መንግሥትም በገለልተኝነትና የሃይማኖትን ጉዳይ ለሃይማኖት ቤቶች በመተው የሚከሰቱ ሃይማኖታዊ ችግሮችን ያገባናል ባይ ወገኖችን ሁሉ በሚያሳትፍ መልኩ መፍትሄ እንዲፈልግ ደጋግመው ይገልጻሉ። በትናንትና ዕለት ሰላማዊ ሰልፉን ያዘጋጀው የአዲስ አበባ የሃይማኖት ተቋማት ጉባኤ የኢትዮጵያ ሃይማኖት ተቋማት ጉባኤ አንድ ቅርንጫፍ ነው። የተቋማቱ ጉባኤ ሰልፉን ለማደራጀትና ለማዘጋጀት ከፍ ያለ የመንግሥት ድጋፍ እንደተሰጠውም ታውቋል። ሰልፉ አንድ ቀን እስኪቀረው ድረስ የየቀበሌው ሠራተኞች በየቤቱ ደጃፍ እያንኳኩ ነዋሪዎች ለሰልፉ እንዲወጡ ሲቀሰቅሱም እንደነበረ ተሰምተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።